አርቲስት የአዴሳ ዘውገ ቦጂያ እንደሚታወቀው በጥበብ ስራ ውስጥ ክህሎት ካላቸው ታዋቂ ኢትዮጵያውያን የዘመኑ የጥበብ ስራ ባለሙያዎች ውስጥ አንዱ ነህ። ከዛም አልፎ ተርፎ ስራህ በራሱ የአፍሪካ ህብረትን ሰንደቅ ዓላማ እስከ መቅረጽና ያበየ ክፍለ አለማቱን በአፍሪካ አጉር ሁሉ እንዲውለበለብ እየተውለበለበ ያለው የአንተ የስራ ውጤት ነው። ወደ አፍሪካ ህብረቱ ከመሄዳችን በፊት በቅድሚያ ወደ ጥበብ ስራ ውስጥ ተስበ እንደምን ልትገባ ቻልክ በተለይም ወደ ቀብ ስራዎች ተስበህ እንድገባ ያደረጉህ እና በጎ ተጽዕኖ ያሳደሩብህ ግለሰቦች እነማን ናቸው በጣም ጥሩ ካሳሁን በእውነቱ በጣም አመሰግናለሁ የሲቢኤስ አማርኛ ፕሮግራም ለረጅም ጊዜ ሳዳምጠው እና ስከታተለው የነበረ በጣም የምወደው እና የማክብረው ፕሮግራም ነው በእውነቱ በአንተ እንተሚ መደረጊም ለኔ በጣም ትልቅ ክፍር ነው በዚህ አጋጣሚ በስራ አድናቂ መሆኔን አድማጮች እንዲያውቁ ፈልጋለሁ በእውነቱ የአርት ስራ ጀመርኩት በተፈጥሮ ማለት ይቻላል ከልጅነቴ ጀምሮ ነው። እንዳነገር ፍቅር ይኖርኩት የኖርኩት ልጅ እያለሁኝ፣ በወጣትነት ዘመኔ በአዲስ አበባ ማለት ነው። የተወለድኩት አምቦ ላይ ነው፣ ግን ከሁለት አመት በኋላ አዲስ አበባ መጥቻ አዲስ አበባ ነው ያለሁት እና አዲስ አበባ በምኖርበት ጊዜ አንድሜ ሰለሞን ወገ የሚባል አሁን ቶሮንቶ ያለ ሚስ ስራ ይሰራ ነበር። እንደዚህ ግጥም ስራ የሚሰራ ነበር እና ሞስትሊ እንግዲህ ኢንስፓየርድ የሆንኩት ና ፍቅሩም የአርት የጀመረው በዛ ይመስለኛል። ከዛ ወዲህ ነው እንግዲህ ግን ጣን ያለውም ጀምሮ ስለሰላ አንድ ነበር ትዝ ይለኛል። እና ለስነ ጥበብ እንደው ህዝብ ያወቀኝ አሁን ቢሆንም እኔ ግን ጋብሬው ብዙ አመት ወይቻለሁ። ከውጭም ሆነ ከሀገር ውስጥ ሰዓሊዎች ውስጥ የበለጠ ለስራህ ላይ በጎ ተጽዕኖ ያሳደረው ያሳደረው አሉ? በእውነቱ ለመናገር በአገር ውስጥ የነበሩ ሰዓሊዎች ከታዋቂዎች ከሚባሉት ኢትዮጵያ ሰዓሊዎች የበለጠ ስማቸው የማይታወቅና ስም የለሽ የነበሩት በብዙ ጊዜ በቤተ ክርስቲያን ውስጥም ሆነ አንዳንድ ቦታ ላይ ሊሰሯቸው የነበሩት ስዕሎች በጣም ይስቡኝና፣ ቀለማቸው፣ ቴክስቸራቸው፣ አያያዛቸው ስበኝና ይመስጠኝ ስለነበረ ሞር ሰዎች ስንጠቅሼ ታላቅ ሰዓሊዎች እና የተከተልኳቸው ከምላቸው የበለጠ ስማቸውንም አላቃቸው በትናንሽ ሁኔታ በቤተ ክርስቲያን ውስጥ ይሁን በግድግዳ ላይ በሬስቶራንት ውስጥ የነበሩ ሰዎች አርቲ ስበኝ ነበር። ያ ማለት እንግዲህ በኢትዮጵያ ውስጥ ያሉ ትላልቅ ሰዓሊዎች እንደና ጫሮመጠራፊ፣ ሰፎ ተክሌ እና ሰነማ ጉያ እንደ ሌሎቹም እስክንድር ቦጎሲያን ስራቸውን ሌላ ኤፌክት የለውም ማለት ወይም ኮንትሪቢዩት አላደረገም ለማለት ሳይሆን ሞር እነሱ የስራ ይስበኝ የነበረው እማላቃቸው ሰዎች ይመስለኛል። በውጭ ሀገር ግን ካሉት ሰዓሊዎች እውነቱ ም ብዙ ጊዜ ፕሬሽንሽን ስራ የሚሰሩ ሞስትሊ አፍሪካን አሜሪካን አርቲስቶች ለምሳሌ፣ አሁን ሲያት ጃጅ ሎረንስ ይባል በጣም የታወቀ አፍሪካን አሜሪካን ፔንተር አለ። እንደዚሁም አንዳንድ ሰዓሊዎች ኤክስፕሬሽን ሰብአዊ መብትን የሚመለከቱ ስራ የሚሰሩ ሰዎች ይስቡኝ እና ከተላቸው ይባላል እና ሞስትሊ ስራዬ በእነሱ አፌክቲ ይመስለኛል ሰብአዊ መብቶች እና ጥበብ ስራን አሁን አያይዘህ አንስተሃል የአንተም ስራዎች ላይ እንደዚሁ ይታያሉ። በርካታ የሆኑ ስራዎች ውስጥ በቅርቡም በተለይ አሁንም ድረስ በእስራት ላይ የሚገኙትን ታዋቂ የሰብአዊ መብትም ሆነ የፖለቲካ የወቅቱ ኢትዮጵያ ውስጥ ተዋናዮችን በቀለ ገርባንና እና መረራ ጉዲናን እንደዚሁ በቅብ ስራዎቹ ላይ አንስታችኋል። በተለይ እነዚህ ሁለቱን ግለሰቦች በጥበብ ስራ ግዝፈ ለማንሳት ሰራዊት የሞከርከው ወይም የመረጥክበት ምክንያት ምንድን ነው? እውነት ለመናገር እኔ በስዕል ስራዎቼ ላይ ሞስት ብዙ ሌሎች የሚዳስፏቸው ሰዎች በኢትዮጵያ ሚኒስትር ሂስቶሪክ ስራ ይሰሩ የነበሩ ግን እንደና አሉላ አባነጋ አይነት ታሪክ የሆኑ ሰዎችን ስራቸውን ለመስራትና አንዳንድ ጊዜ ሂስቶሪውን ፕሪዘርቭ ለማድረግ ይጣልኳቸው አሉ። ግን እነዚህ በተለይ በአተሎቅ ለገባ በመጀመሪያ ከዛ በኋላ ደግሞ ፕሮፌሰር መረራ ጉዲና በእውነቱ የእነሱ ያሉበት የፖለቲካ ሁኔታና ህዝባቸውን በሰላማዊ በሆነ መልኩ ፖለቲካል ኢንቮልቭ እያደረጉ ዲሞክራቲክ የሆነ ሁኔታ የዛ ሰለባ በመሆናቸው ምክንያት የነዚህ ሰዎች ምስል እና የነዚህን ሰዎች ስል የሚሰራበት ዋናው ምክንያት መንግስት እነዚህ ሰዎችን ቤዚክሊ ህዝቡ እንዳያቸው በእስር ቤት ውስጥ እያማቀቃቸው ስለሆነ እንዳይረሱ፣ ያ ትግላቸው ፖይንታቸው እንዳይረሳ ለማድረግ እንደ ቱል ለመጠቀም ስል ነው እንግዲህ እነዚህ ሰዎች ቤንኪ ያደረጉት። ምክንያቱም አንዳንድ ጊዜ ምን እንደሚባለው ከአይን የራቀ ከልብ የራቀ ነው ይባላል። ልንረሳቸውና የቆሙበትን መብታቸውን ማለት መብታቸውን ልንደግፈውም ላንደግፈውም ይችላለን፣ ፖለቲካቸውን ልንደግፈውም ላንደግፈውም ይችላለን። ነገር ግን እያንዳንዱ የራሱ የሆነ መብት እንዳለው እና ያንን መብት ደግሞ ፍሪሊ በነጻነት ኤክስፕረስ የማድረግ መብት ሊኖረው ይገባል የሚል እመስላለን። እነዛ ሰዎች እንዳይረሱ ና እነሱ በሌሉበት ጊዜ እነሱ ምስል እንድነሱ ሆኖ በሌሎቹም የኮሚኒቲዎች ላይ አሁን አለው የሰላማዊ ሰልፍ ላይ ፖስቶች ላይ ሰዎች ሲጠቀሙ ታያሉ፣ እና ዋናው ፐርፖዙ እሱ ነው። ለዛ ነው ምሳላቸው የነበረው ፐርሶናል ደግሞ እነዚህ ሰዎች የሚካርጌ ማደንቃቸውና ስራቸውን የቆሙበትን ማላማ በጣም አንደርስታንድ አርጓለሁ እና ለዛ ነው ሰራው ባህልንም እንደዚሁ በቅርስነት ቀርጾ የማስቀመጡም ሁኔታዎች በስዕል ስራዎች ላይ ይታያሉ። ለምሳሌ የአባገዳን ስዕል እንዲሁ በቅርቡ ጎልተው ከሚታዩት የስራ ውጤቶች ውስጥ አንዱ ነው። ጥበብ በርግጥ ራሱ በባህል ውስጥ የሚታቀፍ ሙያ ነው እና ለባህል መጎልበትና በቅርጽነትም ለሚቀጥለው ትውልድ መተላለፍ የሚያበረክታቸው አስተዋጽኦዎች ወይም ሚናው ምን ያህል የጎላ ነው ትላለህ? በዚህ ዘርፍ በጣም በጣም የጎላ ነው። ሆነን ለመናገር አሁን ለምሳሌ ብዙዎቻችን በምዕራባውያኖች ሀገር ላይ ተምረን ግዳችን የምንወሰን ሰዎች ታሪክን የሚያስተምሩን ሚያን ተረሱት ብዙ ጊዜ ስነ ጥበብ ላይ ተንተራሰ አይነት የታሪክ አስተማመል ያላቸው ለምሳሌ በግድግዳ ላይ ያለ ሃይሎግራፊክስ እና ሴቭ ላይ ፔንት የዛን ጊዜ የነበረውን ሲቪላይዜሽን ለማሳየት ይጠቀሙበታል። ምንጮችም ብዙ ጊዜ እንትን ሲሉ እኛ ብዙ ጊዜ በአፈ ታሪክ ነው ታሪክ ሲሸጋገር የነበረው እና ጃሁን እኔ ሞስት እንደውም ከራሴ ስል የበለጠ ፎከስ የማደርገው የቀድሞ ሰዎች ትተዋቸው የሄዱት በጣም የሚገርሙ አይነት ታሪካዊ እና ሂስቶሪካል የሆኑ ቅርሶች ብዙዎቹ በትክክል ሪከርድ ሆነው በትክክል ታሪካቸው አልተጠናም። ለምሳሌ እኔ እመስለኛል በአስራ ዘጠኝ ሰማንያዎቹ ነው የአባቴ ሀገር አለ ጀው የሚባል እዛ ወደ ሸዋ አካባቢ እና እዛ ሄጄ የ አባቶች ቅርስ እና ታሪክ ሳይ አንድ በብር የተሰራ ጋሻ አገኘውን ፋሚ ተጠመጠ ና አብሬ የነበርኩት ወንድሜ ታላቅ ወንድሜ አተዋይ ዘውገ ሲያሳዩን ስናየው ማለት ነው። ያ ጋሻ ላይ በጣም የሚገርሙ አይነት ቅርጾች እና ዲዛይኖች አየሆነ ያው ላይ ግን ያ ጋሻ እንግዲህ የኔ ቅድም ቅድም ቅድም አባት አዲሳ ዘውገ ቦጃ ሆራ ግኖ፣ አዲሳ ዘውገ ቦጃ ሰቁ ሆራ ግኖ ነው እንግዲህ፣ ሰባተኛው ላይ ነው የሆራ ግኖ ነው ጋሻው ይሄ ታሪክ የሚነግረህ የእኛ ታሪክ ፋሚሊ ወይም የኛ ሂስትሪ ብቻ ጎልቶ እንዲታይ ሳይሆን፣ ሁሉም ሰው የራሱ የሆነ ሂስትሪ እና የራሱ የሆነ ታሪክ አለው እና ኢንቨስቲጌት ስታደርገው ግን ወደ ውስጥ ገብተህ ስትመረምረው የምታገኘው ያ በቅርስ እና በአርት ላይ የተመሰረተው የሰዎች ታሪክ ስለሆነ ያ ታሪክ እንተ እንዳልከው ነው የሚቀጥለው ጄኔሬሽን አይደል የሚቀጥለው ትብል ለማስተላለፍ በጽሁፍ በሚገኘው ሚዲያ ከሴፍ ከማድረጋችን ውጭ አርቲስቲክሊም አሳልፈን መስጠት አለብን። እና አሁን ለምሳሌ ስታርባክስ ሄለን ቡና ሲጠጣ አንዳንድ ጊዜ የምናየው ዲዛይን የምናየው ከገበና ላይ ክምር የተወሰደ ከሀገራችን የመጣ ዲዛይን ነው። እነሱ እዚህ ሀገር ከእንደገና ሪኢንቨንት ኢንቨንት አድርገው ማርኬቲንግ ላይ ሲጠቀሙት የምናየው እና አርት የአንድን ህዝብ ታሪክ የአንድን ህዝብ ማንነት የአንድን ህዝብ ስሩን ሩቱን ለማወቅ የሚጠቅም ኤቪደንስ ነው፣ ፍረንዚክ የሆነ ኤቪደንስ ነው እና ወደኋላ ተመልሰን ማንነታችን እንድናቅ የቤተሰቦቻችን ታሪኮቻችን እንድናገር ግንዱ ምን የተወለነን ለማወቅ ከፈለግን መጀመሪያ ችላል ከእነዚህ አርቶች ብዙ ነገር መማር ስለምንችል ለፎንም ፕሪዘርቭ ለማድረግ የአሁኑንም ደግሞ ለሚቀጥለው ትምህርት ለማስተላለፍ ይጠቅማል አምናለሁ። እና በዛ ምክንያት ነው እነዛ ኢንቮልቭ ማድረግ ነው። የኢትዮጵያን ፖለቲካ በቅርብ ተከታታይም ብቻ ሳትሆን ንቁት ሳትፎም ከሚያደርጉ ኢትዮጵያውያኖች መካከል አንዱ ነህ። እንደዚሁ በታዛቢነት ብቻ በርቀት ገድቦ የተቀመጥክ ካደለህም። በቅርቡም በኢሬቻ የበዓል ስነ ስርዓት አከባበር ወቅት በደረሱት የህይወት ጥፋቶች ምክንያት ለዛም መዘከሪያ የሚሆን በድምፅ በሙዚቃ ስራህም እንደዚሁ ያንን አስመልክቶ የተጫወትካቸው አሉ። የሙዚቃ ስራውንስ ምን ያህል ጊዜ ነው እየተጫወትክ ያለኸው? በተለይም ከኢሬቻም ሆነ በሌሎችም አይነት የሙዚቃ ስራዎች ላይ እነዚህ አይነት ፖለቲካዊ አተያይ ያላቸውን ነገር ማቅረቡ ከጥበብ ስራ እና በተለይም ከፖለቲካ አክቲቪዝም ጋር ተያይዞ የሚያስገኛቸው ውጤቶች ምን ነው ትላለ? በተለይ አርቲስት አክቲቪስት ሆኖ መስራት የለበትም ብለው የሚከራከሩ አሉ። ገለልተኛ መሆን አለበት ብለው። በእርግጥ በአለም ላይ ገለልተኛ የሚባል አቋም የለም። በየትኛውም ዘርፍ የራስ አቋም ይኖራል። ግን ያንን አደባባይ ብቻ ለማውጣት እንጂ ገለልተኝነት አይኖርም። በተለይ እንዳውም የአርቲስቶች አንዱም ስራ የህዝብ ተቆርቋሪ፣ የበደል አንጸባራቂና የፍትህ ቀንዲል ያዥ መሆን አለባቸው፣ ህብረተሰቡን መሪ ናቸው ተብሎም፣ በሌላ በኩል ደግሞ እንዳውም ግዙፍ የሆነ ሚና ሁሉ ይሰጣቸዋል። ይህን በምን መልክ ታየዋል? የጥበብ ሰዎች ሚና ከፖለቲካ እና ከሰብአዊ መብቶች ተከራካሪነት ተዋጽኦ አኳየ ጥያቄው እውነትም በጣም አስፈላጊ ነው። እንዲያ የሆነ ጥያቄ ነው። እውነቱም የጠየቀኝ እውነቱ አርቲስቶች አክቲቪስት መሆን የለባቸው የሚል ሰው የአርትን ነገር ቀደም ጠንቅቆ የሚያውቅ አይመስለኝ። እነት ለመናገር ማለት ነው። ለምሳሌ በሰከንድ ወርልድ ዋር ጊዜ የሂትለር መቀበል በነበረበት ጊዜ መጀመሪያ የወሰዱት እርምጃ ባሀውስ የሚባል የአርቲስቶች መሰብሰቢያ የሚዘጉት፣ ምክንያቱም አርቲስቶች አንተ እንዳልከው የሰብአዊ መብት ቀንዲል ተሸካሚዎች የህዝብን ሮሮ አሳልፈው በተለየ መልኩ ለህዝብ ማቅረብ የሚችሉ ማጉላት የሚችሉ ስለሆኑ አርቲስቶችን ነው መጀመሪያ በናዚ ጊዜ ሂትለር ያስር የነበረው። ይሄ እንደውም ከምንም በላይ በአሁኑ ጊዜ አርቲስቶች ከማንም በላይ ኃላፊነትና ግዴታ አለባቸው። የአርቲስቶች አክቲቪዝም ግን መመስረት ያለበት የአንድን ህዝብ በሌላው ላይ ሄጅማኒክ እና የበላይነት የማሳየት ወይም ደግሞ የህዝብን ቁስል የማባስ የማሆን ሳይሆን የሰብአዊ መብቶችን በማስከበር የህዝብን እኩልነት ለማረጋገጥ የሚደረገው እንደዚሁም ደግሞ ሰብአዊ መብቶች እንዳይረገጡ ድምፅ የሌላቸው ሰዎች ድምፅ እንዲሆኑ ማድረግ ያለባቸው አርቲስቶች ናቸው እና ያ ነው የአርቲስቶች እና የሌሎቹ ዲፍረንስ። አርቲስቶች ግን ኢዲሞክራቲክ ለሆኑ ዲክቴተሮች የማይረባ ፖይንት አላዛኞች ከሆኑ ወይም ደግሞ የሞተና የሻገተ የአስተሳሰብን እንደገና ለማምጣት አንዱን ህዝብ ከአንዱ የበላይ ለማድረግ የሚጥሩ ማስተጋቢያዎች ከሆኑ ያ ነው እንግዲህ አክቲቪዝም እንዳይሆኑ የሚለው ነገር የሚመጣው። ግን አርቲስቶች ይሄ አስፈላጊ የሆነ ቱልና አስፈላጊ የሆነ እንትን ነገር ለበጎ ነገር በመጠቀም ህዝብን ወደ ትክክለኛው መንገድ መመምራት ሰብአዊ መብት እንዲከበር፣ እኩልነት እንዲከበር፣ የሀገር ብሔራዊ ስሜት እንዲመጣ የማድረግ ግዴታም አለባቸው። እንደዚሁም ደግሞ በተቻለው አቅም ለዛ አይነት ነገር መስራት አለባቸው። ያ ነው አርቲስትን አርቲስት የሚያደርገው ህዝብ ሊቀበለውና ህዝብ ሊመረምሮ የማይችለው አቁሳዊውን ነገር መንካት የሚችሉ ያ ተስጡ ያላቸው በመሆናቸው ነው። እውነተኛ አርቲስቶች ነገር ሊለውጥ የሚችሉት ያንን ነገር ግን የማይነኩ ያንን የማይመቸውን ነገር ማድረግ የማይችሉ አርቲስቶች ብዙ ጊዜ አይተን እንደሆነ ለጊዜያዊ ጥቅሞች ይወድቃሉ። ለቆሙበት ነገር ላይ ተገቢውን የሆነ ኮንቪክሽን እና ቆራጥነት ስለሌላቸው ብዙ ጊዜ ለጊዜያዊ ወቅታዊ ሁኔታ ላይ ችግርን ከመቅረፍ የበለጠ ችግርን የሚያባብሱት ሆነ ይገኛሉ ማለት ነው። እና በዛ አንጻር ነው ሙዚቃን የምወደው። ይሄንን ማድረግ እንድችል ስለሚያደርገኝ ነው ሰብአዊ መብትን እኩልነትን መናገር እንድችል የተረሱ ሕዝቦች እንዲናገሩ በእኔ ሙዚቃ ውስጥ ያንን ነገር እንዲያው ለማድረግ ነው እና ለምሳሌ የእሬቻን ሙዚቃ ነው የምንመለከት። በመጀመሪያ ደረጃ እንደውም በአሁኑ ጊዜ በአካደሚያ አዋርድ በሚባል ሆሊውድ ባለ የሙዚቃ አዋርድ ላይ ቤስት ሬንጅ ተብሎ ተሸልሟል ዘፈኑ። ይሄ የሆነበት ምክንያት እነዚህ የውጭ ሰዎች እንኳን አይተው ዘፈኑን ለመሸለም ቆንጆ ነው ለማለት የቻሉት ለመጀመሪያ ጊዜ ያንን የእሬቻን ሂስትሪ አሳልፈን ለውጭ ሰዎች በደንብ እንዲረዱት ማድረግ የቻልኩት በዛ ዘፈን ነው። እና ዘፈኑን ለማድረግ ደግሞ ያስገደደኝን ነገር ምንድን ነው? ይሄ በሬቻ ላይ የሆነው ነገር ጥፋተኛው ማን ነው፣ ምንድን ነው የሚለው ጋር ከመሄዳችን በፊት ራሱ በዓልን ለማክበር የወጣን ህዝብ እንደዚህ አይነት አሰቃቂ ነገር ደርሶ በወቅቱ የሞተችው እንደ ሲፋን ሲፋ የምትባል ልጅ ነች። ዘፈኑን እንድጽፍ ለዘፈኑ ደድኬት ያደረኩላት ከሞቶች ውስጥ አንዱ ነች። ወንድሟ ከሁለት ወር በፊት በመንግስት ተገሏል። በኦሮሞ ፕሮቴስት ያኔ እሷ ለጸልይ ሄዳ ውስጥ ነው የሞተችው። እና እንዳገባች ነው እሳም አንዳንድ ሰዎች እንደውም እንደሚሉት ፀንታ ሁሉ ነበረችው ይባላል። እቺ ልጅ የሀገርን ወደፊት አድጋ ልትረዳ የምትችል የተማረች የተመረቀች ልጅ ሄዳ በቀላሉ የቀረችብህ ምክንያት ቤዚክሊ፣ እኛ ጥንቃቄ ስለጎደለን እና ልዩነቶችን ማስተናገድ ስለማንችል በመሳሪያ እና በኃይል ስለምናምን ነው ብዬ ስላመንኩኝ ነው። ሙዚቃው ላይ ግጥም አለ። ወደቀች በሳመችው መሬት አረፈች በረ ይቻለት ነው لكنهم يحاولون ان ان አንድ አርቲስትነቴ ያንን ነገር ለሚቀጥለው ትውልድ የማስተላለፍ ግዴታ ስላለብኝ ነው ያንን ነገር ያልኩት። እና አርቲስቶች በእርግጥም ለሰብአዊ መብትና ለዲሞክራቲክ መብት እንዲሰፍን፣ ህዝቦች እኩልነት እንዲከበር መብታቸውን የመጠቀም አክቲቪስት የመሆንም ግዴታም አለባቸው፣ የሚል እምነት አለኝ። ሌላው ከዚሁ ጋር ተያይዞ የማንነት ጉዳይም አለ። በኢትዮጵያ ጉዳይ የቅርብ ተካታይ እንደመሆን መጠን አንዱ በአሁኑ ወቅት ይሄ ሬቻ በዓል ላይ ተነስቶ የነበረው ወይም በሌሎች ሁነቶች ላይም እንደዚሁ ተከስቶ የነበሩት ነገሮች ከማንነት ፖለቲካ ጋር ይያያዛሉ። በተለይ በአሁኑ ወቅት እንደዚሁ ገኖ ያለው ማንነት ፖለቲካ ኢትዮጵያ ውስጥ የተለያዩ መስነጣጠሮችን እየፈጠረ ነው። በአንድ በኩል እንደ መብቶች የጻነት ትግል ክፍል ተደርጎ ይታያል። በሌላ በኩል ደግሞ የአንድነት ሸርሻሪ ወይም አፍራሽ ተደርጎ ይታያል። በመሀል ላይ ጎልቶ የሚነሳው በነገድ ወይም በጎሳ ማንነትና በኢትዮጵያዊነት መካከል እንደዚሁ ክክሮች አሉ። ይህንንስ በስነ ጥበብ ስራህ ላይ እንደምንድ ነው የምትገልጸው? በምን መልክ ነው የምታየው? ኢትዮጵያዊነት ማለት ትርጓሜው ፍችው፣ የማንነት ፖለቲካን በምን መልክ ትገልጠዋለህ? ሌላ ደግሞ በጣም ጥሩ ጥያቄ ተኝክኝ አሁን ከጊዜው ካለው ሁኔታ ሳይንስ አንጻር ይኸው አሁን የጠየቅን ጥያቄ በጣም አንገብጋቢውና ሴንትራል ለመካከለኛ የሆነው ጥያቄ ነው። እንግዲህ ምክንያቱም ምንድን ነው በእኔ እምነት ምንም አይነት ሊትመስ ቴስት የለም። አንድ ሰው ኢትዮጵያዊ ለመባል ማለፍ ያለበት ሊትመስ ቴስት የለም። ምንም አይነት ጥያቄ የለውም። አንድ ሰው ኢትዮጵያዊ ለመሆ ኢትዮጵያዊ ለመሆን አንድ ሰው እዛች ምድር ላይ ከተወለደ በዛች ምድር ላይ በዜግነቱ የሚያገኛቸውን መብቶች ይካፈላል፣ እንደዚሁ የሚያገኛቸውን ግዴታዎች ይካፈላል። ያ ነው ኢትዮጵያዊነት። አሁን ችግር የሆነው ኢትዮጵያዊነት የራሱ የሆነ ሊት መስት ያስፈልጓል የሚሉ ሰው ለምሳሌ አንድ ሰው እኔ በራስህ ነት ነው የማወስደው። በጎሳና በዘር በሚነሱ የዘርን የበላይነት፣ የዘርን አንድነት፣ የዘርን ውበት ማክበሩ ከኢትዮጵያዊነት ጋር ምንም የሚያጋጨው ነገር የለም። አንድ ሰው የራሱን ዘር ጥሎ ኢትዮጵያዊ ነኝ ብቻ ሊል አይችልም። ምክንያቱም ምንድን ነው ኢትዮጵያዊነት ማለት ራሱ ህብረ ቀለሙ የሚያምረው ከእነዚህ ሁሉ ሰዎች የተውጣጣ መሆናችን። ብዛታችን አይደለም፣ ቁጥራችን አይደለም፣ ምን ያህል ቦታ አያዝን አይደለም። ዋናው ቁም ነገሩ በዛች ሀገር ላይ እስካለን ድረስ ሁላችንም የአንዳችን ወንድምና ያንዳችን እህት ሆነን ተከባብረና ተፈቃቅረ መኖር ከቻልን ኢትዮጵያዊ የማንሆንበት ምንም ምክንያት የለም። ሌላ አትሊት መስቴስ የለውም። ኢትዮጵያዊ ለመሆን የሆነ ሃይማኖት መከተል አለበት፣ ኢትዮጵያዊ ለመሆን ሀብ መሆን መንፈስ ቅዱስ ማመን አለበት፣ ኢትዮጵያዊ ለመሆን በዚህ ዘር በዚህ ዘር ውስጥ ማለፍ አለበት የሚባል አይነት ሊትመስ ቴስት ነው አሁን እየመጣብን ያለው ያ ደግሞ አይሰራምም መቀበልም የለብንም ምክንያቱም ብሔራዊነትን የምንቀበለው አንድ ሰው በዛች አገር ላይ ኢኳል የሆነ መብት ከጎረቤቱና ከጎኑ ካለው ወንድሙ ጋር እና እህቱ ጋር ሲኖረው ነው አገሩን አገሬ ማለት የሚችለው ነገር ግን በሀገሩ ውስጥ እነዚህ ጥያቄዎች ጥያቄ ላይ ወድቀው አንዳችን አንዳችንን እያንጓጠልን አንዳችን አንዳችንን እያረከሰን፣ ይሄን ካርንም ይሄን ካርንም እያልን ከሆነ የምንኖረው ናሽናል አይደንቲቲያችን በየቀኑ ፌድ አውት እያረገ እና የተንሸራተትን ነው። ምን የቆምንበት መሬት የሚያቆመን አይደለም። በአሁኑ ጊዜ እንደዚህ አይነት ጥያቄዎች እየመጡ ነው። የተመለሱ ነው። ለምንድን ነው ወደ ድሮ ማንመለሱ አይነትም ነገር እሰማለሁ። እኔ የምለው በበኩሌ የአንድን ሰው መብት ለማክበር የአንድን ህጻን ልጅ መብት ለማክበር ሄሬቻ ምለ ሄዶ ሞተ አሸንዳማ አከበረ አዲስ አበባም ላይ ሆነ መቀሌም ላይ ሆነ ሀረርም ላይ ሆነ መብታቸው እኩል ነው። ሰብአዊነት ይከበር፣ እኩልነት ይከበር፣ ሰዎች ፋንዳሜንታሊ የሚያገኟቸው ሂውማን ራይታቸው ይከበር ናቸው። እነዚህ ነገሮች ላይ መጀመሪያ ፋውንዴሽን ላይ መስማማት መቻል አለ የሚል እምነት ያለ ይህን ሳንስማማ ግን አንድ ሰው ኢትዮጵያ ለመባል የግድ አንድ ነገር ሊት መስክሪስት ምለ አመላቾ ለምሳሌ አሁን የምሰማቸው ነገሮች አሉ። አንድ ሰው ባህሉን ሲያከብር አይ ይሄማ ኢትዮጵያ አይደለም የሚል አይነት ስሜት ይሰማል። አንድ ሰው ኦሮሞ ነኝ ሲል እንደ ኢትዮጵያ አይደለም ይሄማ ይባላል። አንድ ሰው ትግሬ ሲል እንደ እንዴት እንዲሆናል። ኢትዮጵያ ለመሆን እኮ የግድ አንድ አይነት ቋንቋ መናገር የለብን፣ የግድ አንድ አይነት ሰው መሆን የለብን። ኢትዮጵያን ኢትዮጵያ የሚያደርጋት ህብረ ቀለሟ ነው። በእኔነት ያንን ህብረ ቀለም ተቀብለን ነው ኢትዮጵያዊነትን መከራከር የምንችለው እንጂ እነዛን ነገሮች ሽረን ይህን ሊትመስ ቴስት አስቀምጠን ከዛ በኋላ ኑ ኢትዮጵያን አብረን እንገንባ ቢባል ቅዠት ሆኖ የሚሆነው። ምክንያቱም እኔ አንድን ሰው ወደ ቤት ስጋብዝ መጀመሪያ ያንን ሰው ማንነቱን ሂውማኒቲውን መቀበል መቻል አለብኝ። ፋውንዴሽኑን ሳልቀበል ግን ሌላ ነገር ልጠይቀው አልችልም። አሁን የአንደርስታንዲንግ ብጥብጥ ነው ያለብን። አሁን መነጋገር አለብን። አንዳችን ከአንዳችን ጋር እኩል የሚያደርገን ኢትዮጵያዊነት ፋውንዴሽኑ ምን ነው የሚለውን የምናውቅበት ጊዜ አሁን ይመስለኛል። ለኢትዮጵያዊነት መሰረቱ በውስጧ ታቅፋቸው ያለቻቸው ዜጎቿ ሁሉ ደመሆናቸው መጠን፣ ለአፍሪካዊነትም አንዱ ምሰሶ እያንዳንዱ አፍሪካ ሀገራት ናቸው። ወደ አፍሪካ ህብረት ስንመጣ የአፍሪካ ህብረትን መለያ ሰንደቅ ዓላማ ቀርጸ አፍሪካ ጉር ላይ በተለይም አዲስ አበባ ውስጥ በአፍሪካ ህብረት ቢሮ ከፍ ብሎ የሚውለበለበው ያንተ የዲዛይን ስራ ውጤት ነው። ያንን ዲዛይን በምን መልክ ነው የቀረስከው ትርጓሚዎቹስ ምንድናቸው? በምን መልክ ነበር የሰማኸው? እውነት ለመናገር በጣም ጥሩ ጊዜ ያነሳው ይን ጥያቄ፣ ምክንያቱም ምንድን ነው አሁን ለኢትዮጵያ ላይ ስናገር የነበረው ነው። ቤዚክሊ አፍሪካ ላይም ዲሰፍን እምነት የነበረኝ እኔ ምክንያቱም አገሮች በሙሉ እኩል ሆነው በአፍሪካዊነት ጥላ ስር ተከልለው እንዲኖሩ፣ የራሳቸው የሆነ ዲፍረንስ ነው ያላቸው። ለምሳሌ አፍሪካ ውስጥ ሳውዝ አፍሪካ ብትሄድ ና ሊቢያ ብትሄድ ወይም ናሚቢያ ብትሄድ እና ከአልጀርስ ብትሄድ የተለያየ አይነት አየር ኮንዲሽን ያለው የተለያየ አይነት ዘርም ያለው የተለያየ አይነት መልክ ነው ያለው። ግን አፍሪካን አፍሪካን የሚያደርጋት በዛች በአፍሪካን ዩኒየን ጥራስር መሆናቸው ስለሆነ እኔ ዲዛይኑን ስሰራ እያንዳንዱ ሀገር ኢኳል ሪፕሬዘንቴሽን እንዲኖረው ለዚህ ነው አምሳ አራቱም ሀገሮች ኮከባቸው በባንዲራው ዙሪያ ያሉት። እና ከእንደገና ደግሞ አፍሪካኖች ከኢትዮጵያና ላይቤሪያ በስተቀር ሌሎቻችን በሙሉ በኮሎናይዜሽን ስር ያለፍን፣ በትግል ውስጥ ያለፍን ስለነበረ ያንን ትግል የተመለከተ ነበር ፓን አፍሪካ ሙቭመንቱ ብዙ ጊዜ እና አሁን አዲሱ ቀን ላይ ግን አፍሪካኖች ራሳችንን የምንወክልበት ራሳችንን ችለን የምንቆምበት ጊዜ ስለሆነ ብሩህ የሆነ የቀን ንጋት ይሆናል ብዬ ስላስብ ነው ፀሐዩን ያደረኩት እና ባንዲራውን ዲዛይን አድርጌ ስልክም ልክም ለመሪዎቹ ይህንን ቪዥን ጽፌ ነው የናቁላቸው እና ዘ ሆል ፕራሰስ አይ ቲንክ ወደ ሶስት አመት ፈጅ ይመረጥ ወደ መቶ አስራ ስድስት ሀገሮች ነበሩ ያቀረቡት ከመቶ አስራ ስድስቱ ሀገሮች ውስጥ ወደ ስድስት አምስት ሀገሮች እና ደግሞ በ በወቅቱ የአፍሪካን ዩኒየን የሚመሩ የነበሩት ገዳፊ ራሳቸውን ዲዛይን አቅርበው ከስድስቱ ውስጥ ነው እንግዲህ ፋይናሊ የኔ ተመርጦ አሁን የአፍሪካን ዩኒየን በመወከል በዓለም ላይ መወለበለብላ ያለው ማለት ነው። በዛ ወቅት የወቅቱ ጠቅላይ ሚኒስትር የነበሩት መለስ ዜናዊ ነበሩ። አፍሪካ ሕብረት ሰንደቅ ዓላማ ዲዛይን የተሰራው በኢትዮጵያዊ መሆኑን ሰምተው አንተን ለማግኘት ሰዎች ልከው ነበር። እንደዚሁም ተገናኝታችኋል። በግንኙታችሁ ወቅት ምን ነበር ያነሱል? ስለ ስራህስ ውጤት የተሰማቸው ምን ነበር? ለነገሩ አጠማጠር ያለ ሚቲንግ ያደረግ ነው፣ ግን በወቅቱ ትልቅ ደስታ እንደተሰማ ናቸውና ኢትዮጵያ ተመልሼ ለምን ወደዛ መተዝ ምናረዳም ምናምን አይነት ነገር አሉ። ሰብአዊ ላይ ነበረ የተገናኘ ነው እና ከእሳቸው የበለጠ እንደውም ብዙ ጊዜ ያሳልፉት ከሻለቃ ግርማ ጋር ነበረ እና በጣም ጥሩ የሆነ አቀባበል አድርገው ጥሩ ምስጋና ያቀረቡልኝ በወቅቱ ማለት ነው። የሀገር አሜሪካ የስደት ህይወትስ ምን ይመስላል? በተለይ በአንድ በኩል ከሀገር እና ከህዝብ ሙቀት መውጣት ለአንድ የጥበብ ሰው በተለይ የራሱን ህዝብ ሲያጣ ብዙ የሚጎሉት ነገሮች ይኖራሉ። በሌላ በኩል ደግሞ በምዕራብ ዓለም ውስጥ መኖር እንደዚሁ ሌላ የሚፈጥረው መልካም አጋጣሚዎች አሉ። በእውቀት በሙያውን በማላቅ እና ከሀገር ውስጥ ይልቅ በተለይ በአፍሪካ ውስጥ ውጭ አለም ለአርቲስቶች የሚሰጠው ክብር ከፍ ያለ ስለሆነ በስራ በሙያው ዘርፍ ላይ እውቅናን የማግኘት የስራ ውጤቶችን ለህዝብ ዓይንና ጆሮ የማድረስ ሌላ አማራጭ አለ። በአንድ በኩል ምርቃት፣ በሌላ በኩል እርግማን ዓይነት ህይወት ውስጥ እንደ መንሸራሸር ነው እና ምን ዓይነት ስሜት ነው በጥበብ ስራ ላይ የሚያደርሰው፣ አዎንታዊም ሆነ አሉታዊ አስተዋጽኦዎቹ በስደት መኖር ያል ማለት በቱ ታውዘንድ ሲክስ ማለት ነው። በዚህ ሀገር የዛሬ አስራ አንድ አመት አርት ሾ ሰርች የነበር እዚህ ሲያትም ኢንቪዚብል ነው የሚለው እና የማይታዩ ሰዎች ነው የሚለው እና ቤዚክሊ አሁን አንተ ያልከውን ታሪክ አስመልክቶ ነው። አንድ ሰው ከሀገሩ ሲወጣ ያለበት ሀገር ላይ እንግዳ ነው፣ የመጣበት ሀገር ላይ እንግዳ ነው ሲመለስ እና በመካከሉ ኢንቪዚብል ይሆናል፣ አይታይም ማለት ነው። እንደ ማንኛውም ሀገሩን ተሰዶ እንደወጣ ሰው ያንን ህይወት ኖረዋል። ሌላ ደግሞ ምንድን ነው እዚህ ሀገርም ስመጣ እኔ ባህሉን ተቀብዬ ህዝቡን ተቀብዬ ብቻ ሳይሆን እዚህ ሀገር አሁን ለምሳሌ በብላክ ላይፍ ማተር በሚባለው አሁን በዚህ በጥቁሮች መብት በመከላከር ላይ በተመለከተ ብዙ አርት ሺህ ወሰድቻለሁ። አራት አምስት ሺህ ወሰድቻለሁ። እንደዚሁም አሁን በቅርቡ በወጣ በታወቀ የ ጥቁሮች ሂስትሪ የሚያሳይ መጽሐፍ ላይም ፕሪንት ፊቸር ፊች ያገኛሉ። ከሳ ሁለት ሰዎች ጋር ሆኜ ስራዬ ይቀጥላል። እዚህም ሀገር እያለው ሀገር ቤት ደግሞ ትምህርት ቤት በማሰራት ኦፕን ሀርት ቢግ ድሪም የሚባል ድርጅት ውስጥ መስርተን ከሆነች ሲትዮ ጋር ላይብረሪዎች ትምህርት ቤቶች ለማሰራት ሞክረናል። አሁንም ድርጅቱ ቀጥሏል። እንኳን በዚህ ዓመት በጣም ካለኝ ከስራ ብዛት እና በልጆች እና በስራዊ መሀል ሰዓት በማጣት ምክንያት ታወጥቻለሁ። ግን አሁንም ድርጅቱ እረዳለሁ በተቻለኝ አቅም፣ በአካል እንኳን ኢትዮጵያ ባልኖር በመንፈስ እና ኢትዮጵያን ኮሚኒቲ በሚመለከቱ ጉዳዮች ላይ የገባሁ ይረዳለሁ። እንደዚሁም አሁን በሀገራችን ላይ በተለይ በኦሮሞ ፕሮቴስተር የሚደረጉ አንዳንድ ፈንድ ሬዚንጎች ላይ ሰዎቻቸው የሞተባቸው ሰዎችን በመርዳት ወይም በምናምን አርቴን ዶኔት በማድረግ እነዚህ ሰዎች መደገፍ እና ከጎናችሁ ነን ለማለት ኢንቮልቭ አረጋለሁ። በአካል ብርቅም እጣኑና እንትኑ ባሸተኝም ነገር ግን በመንፈስም ሆነ በስራዬ ልረዳቸውና ልጠጋቸው ሞክራለሁ ማለት ነው። ባለፈው በውሰት ሉሲ ወይም ድንቅነሽ ሀገር አሜሪካን በምትጎበኝበት ወቅት ታይታ፣ በአሜሪካ የተወሰኑ ስቴቶች ውስጥ እንደዚሁ አንተም ተሳትፎ ነበረህ። ያንን በተመለከተ በሉሲ ጉብኝት ወቅት ወይም የታይታ ዝግጅት ወቅት በተለያዩ የአሜሪካን ስቴቶች ውስጥ እዛ ላይም አንድ አስተዋጽኦ አድርገሃል። ከሶስት ነጥብ ሁለት ሚሊዮን ጋዊቷ ሉሲ ጋራ እሷን ለማስተዋወቅ የነበረ ነበረህ ተዋጽኦ ምን ነበር? ከሀገር ብትርቅም ታላቋ የመጀመሪያው የሰው ዘር ጋራ ከመገናኘትም አልፎ እስከ ማስተዋወቅ በመድረስ እሱ በጣም እንኮራበትና ሁላችንም ደስ ያለን ነገር ነው። ከነበሩት አምስት ስ ሀገሮች ውስጥ መጀመሪያ ቴክሳስ ነው የመጣችው፣ ከዛ ሲያትል፣ ከዛ ቴክ አሪዞናን፣ ከዛ ኒውዮርክ መሰለኝ ሄደችው እና ሲያትል በምትመጣበት ጊዜ በጣም ብዙ አይነት ፔሽን ነበር። ሰዎች ሊያዩዋት በጣም ጓጉተው ነበር እና እኛ የተጠቀምነው ምንድን ነው፣ የሲያትሉ ቴክሳስ ላይ ከነበረው የበለጠ ሲያትል በምትመጣበት ጊዜ አጥንቶና ታሪኩን ብቻ ሳይሆን ኢትዮጵያ ራሱ ምን እንደሆነች እንዲያውቁ በማለት ተሳትፈን ነበር እና እዛ ላይ እኔ ኮንትሪቢውት ያደረኩት ዝቢቱ ላይ ዲዛይን በማድረግ የኢትዮጵያን ሕዝቦች ምንድን ነው ሊያመሳስላቸው የምንችለው አንድ የሚያደረገን ነገሮች ሁላችን ልንኮራበት የምንችለው ነገር በሚለው ላይ ከኪሬተሯ ዳያና ጆንስ ትባላለች ከእሷና ከሌሎች ደግሞ ሲያት ውስጥ ያሉ ኢትዮጵያን ዲሰንት የሆኑ አርቲስቶች እንደነ ፋሲካ ባሉ ጋር ሆነን ለመሳተፍ ሞክረን ነበር እና የኔ ኮንትሪቢሽን የተለያዩ አይነት ባህላዊ ልብሶች ከሳውዝ ህዝቦች፣ ከትግራይ፣ ከኦሮሚያ፣ ከአማራ ኤሪያ፣ ከሁሉም የተለያዩ የልብስ ዲዛይኖች ሞቲፎችን በማምጣት ያንን ዲዛይን አድርገን ግድግዳው ላይ እያንዳንዱን ህብረ ቀለማዊ የሆነ ኢትዮጵያውያን ማንነት ለማሳየት ሞክረናል። ከእንደገና ደግሞ በዛ ቀን አርት ሾው አድርገን አርት ሾው ላይ ተሳትፍ ያለው፣ እንደዚሁም በዛ ቀን የታተመ ሬሲፒ ቡክ ፐብሊሽ አድርገናል። እንደውም ካፒውን እልክላለኝ አለኝ። ሌላው ደግሞ በግቢሹ በምታይበት ጊዜ እያንዳንዱን እቃ በምታየው ላይ ትርጓሚው ምን እንደሆነ የራሴን ተቀድሼ፣ ማለት ሰዎች ሲያው ያን ነበር የሚያገኙ የነበሩት እና እንደዛ አድርጌ ለማሳየት ክፍል ያለውና በጣም የኮራንበትና ከመቶ ሺህ ሰው በላይ ያለኛው ፕሮግራም ነው። በዚህ አጋጣሚ ሀገራችን እናስተዋወቅ ያለው ብዬ ምናለው። ሉሲ ዘመናዊት ሴት ብትሆን በምናብ እንደምን ታያታለህ? ዘመናዊትን ሉሲ ወይም ድንቅነሽን በምናብ ቀርጸ በብሩሽ ቅብስራህ ችን ትመስል ነበር? ወይም ዛሬ ብትኖር ኖሮ ወይም በዘመኗ ዘመናዊት አለባበስ ለብሳ ይህን ልትመስል ትችል ነበር፣ ሙሉ ሴት ሆና ቢሆን ኖሮ የሚል በምናብ ታጀበ የ ሉሲ የቅብ ስራን ሰርተሃል ወይስ ወደፊት ምናልባት አንድ ቀን በዛ መልክ ቅርጸሀት የመመልከት እድሉ ይኖረን ይሆናል? እስካሁን እንግዲህ አልሰራውም። ግን በዛ ላይ ምን ሰርቼ ነበር መሰለህ፣ ዛ ሰው ላይ ሉሲ ብትኖር ዛሬ ምንትል ነበረ ስል ሰርቼ ነበረ እና ሉሲ ብትኖር ምንድን ነው የምታየው የሚለውን ከኒኩለር አደጋና እንግዲህ ሶስት ነጥብ አምስት ሚሊዮን ውስጥ ይሆናል ያንን ሁሉ ጊዜ አልፈን መጥተን አሁን ሰው እርስ በራሱ ሊጠፋፋበት የራሱን መሳሪያ የሚያመጥበት ጊዜ ነው ያለ ነው። እና ከአንድ ኒኩለር ቦምበ አናልፍም አሁኑ ጊዜ። እና ያንን ለማሳየት ምን ትል ነበር የሚለውን የሰራሁት ሬንስሌሽ ምን ትመስል ነበር ሳይሆን ምን ትል ነበር ብትለው ኖሮ የሰው ልጅ እድገቱ ከሶስት ነጥብ አምስት ሚሊዮን አመት በኋላ ወደ የተራቡትን ማብላት፣ የደከሙትን ማንሳት ወይም ደግሞ በአሁኑ ሰዓት መርቤት የሌላቸውን መመገበች እና ወይም ኢንቫይሮመንቱን ማዳን ሳይሆን እርስ በራስ የመጠፋፋት የኒኩሌር ሬስ ነው እያደረገ ያለ። ሁማኒቴ ታፍራለች የሚል አይነት እምነት አድሮብኝ አልነበር የሰራሁት። አርቲስት የሬሳ ዘውገ ቦጃ፣ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ። እኔም ስለሰጣችሁ መብት ወንድሞች እናቶች አውስትራሊያ ናችሁ። እንደዚሁም አንተ ስለሰጠኝ ግድል በጣም አመሰግናለሁ።